ከኢኮኖሚው ዓለም የዛሬው የኢኮኖሚ ፕሮግራማችን ባነጋጋሪውና በአከራካሪው የዓለም አቀፍ ንግድ በደብሊው ቲ ኦ ላይ ያተኩራል። ይጠቅማል ወይስ ይጎዳል የሚለውንም ጉዳይ ይዘረዝራል። የዓለም አቀፉ የንግድ ልውውጥ ድርጅት አጠር ባለው አጠራሩ ደብሊው ቲ ኦ ተብሎ የሚታወቀው ድርጅት በዚህ ዓለም ላይ ባይኖር ኑሮ እሱን የመሰለ ድርጅት ዋና ስራ አስኪያጁ ሚስተር ሮቤርቶ አዝቬዶ አንድ እንዳሉት አንድ ቀን መፈጠሩ የማይቀርለት ነገር ነው ብለዋል። ሰውየው ይህን ሲሉም በኋላ ተመልካቾች እዚህ እንደዘገቡት አንድና ሁለት ነገሮች ታይቷቸውም እንደነበር ያስታውሳሉ። ንግድና የንግድ ልውውጥን አስታኮ በመንግስት መካከል ወደፊት ውዝግብና ጠብ ከዛም አልፈው ጦርነት እንዳይከፈት የሚቆጣጠር የሚዳኝና እነሱንም ምናልባት ወደፊት ሲጋጩ የሚያስታርቅ አንድ አካል ያስፈልጋል የሚለውን ግምት ከአእምሮአቸው ውስጥ ስራ አስኪያጁ ሚስተር ሮቤርቶ አዜዶ ከማስገባት የመነጨ ሀሳብ ነው ብለዋል። ይህ ድርጅት በሺህ ዘጠኝ መቶ ዘጠና አምስት ዓ ም እንደ አውሮፓን አቆጣጠር ተቋቁሞ ዋና መስሪያ ቤቱን ጄኔቫ ላይ ከፍቷል። አሁን አንድ መቶ ስልሳ አራት ሀገሮችን አባል አድርጎ እነሱን አቅፈዋል። አራት ሀገሮች አልጄሪያና ኢትዮጵያ፣ ኢራክና ኢራን እዚህ እንደተነበበው ሳይመዘገቡ ከድርጅቱ ርቀዋል። ያም ሆኖ ለዓለም ገበያ በራችሁንና ድንበራችሁን ክፈቱ የሚለውን ፍልስፍናና ርዕዮተ ዓለሙን ከጥቅሙ ጉዳቱ ያመዝናል ብለው የሚቃወሙ ሰዎች ቁጥር እዚህ አውሮፓ ትንሽ አይደሉም። በርካታ ጽሁፎች በዚህ ጉዳይ ላይ ወጥተው ክርክሩና ውይይቱን እስካሁን ድረስ ጥሩ አድርገው አጅበዋል። በዚያው መጠን ሌሎቹ ጠቃሚ ነው የሚለውን ሀሳባቸውን አሰምተዋል። ዶክተር ዳንኤል ተፈራ በአሜሪካን ዩኒቨርሲቲ የኢኮኖሚ ፕሮፌሰር ለጣቢያችን ለዶይቼ ቬለ ሲጠየቁ ይህን የመሰለ አስተያየትም እሳቸው ሰንዝረዋል። የዓለም የንግድ ድርጅት ለአፍሪካም ሆነ ለተቀሩት የአህጉሮች በጣም ትልቅ ጥቅም አለው። በንግድ እንዲተሳሰሩ ያደርጋል። የንግድ እቃዎች በብዛት እንዲመረቱ እና በተለያዩ ቦታዎች እንዲሸጡ ያደርጋል። የሕዝቦችን ኑሮ ደረጃ ያሻሽላል፣ ስራ ይፈጥራል፣ ሕዝብ ያቀራርባል። እነዚህን ሁሉ ይጠቅማል። ስለዚህ እንዲያውም ይሄ ደሀና የደሀ ደሀ የሆኑ ሀገሮች በንግድ እና በማዋለንዋ እንዲሻሻሉ በተለይ በሰለጠኑት ኢኮኖሚዎች ውስጥ እንዲሳተፉ ታቅዶ ከብዙ ጊዜ በኋላ የተደረሰበት ዓለም አቀፍ ድርጅት ነው እና ሁሉንም ህዝብ ነው የሚጠቅመው ግን ደግሞ ከሺ ዘጠኝ መቶ ዘጠና ዓመተ ምህረት እንደ አውሮፓን አቆጣጠር ከዛን ጊዜ ጀምሮ የዓለም ባንክና አይኤምኤፍ እነዚህ ሁለቱ ድርጅቶች ታዳጊ ሀገሮች በራቸውንና ድንበራቸውን ለዓለም ገበያ በተለይ ለኢንዱስትሪ ሀገሮች ድንበራችሁን ክፈቱ የሚለው ጥሪያቸው በአንድ በኩል ገበሬውን ከመሬቱና ከመንደሩ እንዲፈናቀል፣ በሌላ በኩል እዚህ ተደጋግሞ እንደሚሰማው ረሃብ በአፍሪካ ቀንድ እንዲነሳ ምክንያት እንደሆነ ጠቅሰው በርካታ ጽሁፎች እነሱ አውጥተዋል። ይህን አይነቱን ክስ እዚህ የሚያሰሙት የእርዳታ ሰጪ ድርጅቶች ናቸው። ከእነሱም ውስጥ ኦክስፋምና ሜዲኮ የሚባሉ ድርጅቶች ጀርመን ሀገር ይገኛሉ። ከታላቋ ብሪታንያ ደግሞ ለሰብአዊ መብቶች መከበር የሚሟገተው ሰርቫይቫል ኢንተርናሽናል የሚባለው ድርጅት ነው። ዶክተር ዳንኤል ተፈራ የሚያነሱት ስለ ኢንዱስትሪ ምርት ሸቀጣ ሸቀጦች ነው። ለሰብአዊ መብቶች መከበር የሚሟገቱ ድርጅቶች የሚያነሱት ችግሮች ደግሞ በመሬት ይዞታና በትላልቅ እርሻ ላይ ነው። እንደገና ዶክተር ዳንኤል ተፈራ እንደዚህ ይላሉ። ጉዳት የሚባለውን ጊዜ ሁልጊዜ አዲስ እቃ ሲመጣ ቀድሞ የነበሩት የስራ እድሎች ይቀየራሉ እና አዳዲስ የስራ እድሎች ይፈጠራሉ። በዚያን ጊዜ ሰራተኛው የበፊቱን ስራ ብቻ መስራት የሚችለው ወደ አዲሱ ስራ መዘዋወር ስላለበት በአስቸኳይ ሊዘዋወር አይችልም። ያ ችግር ይፈጥራል እንጂ በአጠቃላይ ሲታይ ሁልጊዜ በንግድ የሚሳተፉ ሀገሮች ይጠቀማሉ። በዚህ የንግድ ልውውጥ ብዙ አገሮች ተጠቃሚ እንደሆኑ እዚህ ተጽፈው የሚወጡ ጥናቶች አረጋግጠዋል። ዶክተር ዳንኤል ተፈራም ይህንኑ ጉዳይ አንስተው የኮሚኒስት አገሮች ሳይቀሩ ተጠቃሚ እንደሆኑም ለጣቢያችን ገልጸዋል። ብዙዎቹ በሙሉ ተጠቅመዋል። አለበለዚያ ሊሳተፉ አይፈልጉም። የኮሚኒስት ሀገሮች ሁሉ ሳይቀሩ ይሳተፋሉ። ዛሬ የቀድሞ የኮሚኒስት ሀገሮች በብዛት ነው እዚህ ውስጥ የሚሳተፉት። እንዳልኩሽ ንግድ በአጠቃላይ የአንድ ሀገር ንግድ ከሌ አለም ንግድ ጋር ሲዋሀድ ጥቅም አለው። ስራ በመፍጠር የእቃ በማበርከት የተለያዩ እቃዎች ዋጋን በመቀነስ የእቃ ዋጋዎች የህዝብ ኑሮን ደረጃ ማሻሻል እነዚህን ሁሉ ያደርጋል። ግን መሸጋሸግ ይፈጥራል በኢኮኖሚ ውስጥ እንጂ በዚህ በአለም አቀፍ የንግድ ድርጅት ንግድን ማስፋፋት ታክስ እንዳይኖር፣ ለምሳሌ የማስገቢያና የመላኪያ ታክሶች ተጽዕኖ እንዳይኖሩ፣ ህዝቡ ገበያዎች እንዲገናኙና ህዝቡ እንዲጠቀም ማድረጊያ ነው። በአጠቃላይ ነው መታየት ያለበት እንጂ የተጎዳው ክፍል ይሄ ነው ብሎ ለዛ ክፍል ብቻ መመልከት ሳይሆን ምኑ ያህሉ ነው የተጠቀመው፣ ምኑ ያህሉ ነው የተጎዳው ተብሎ ሲታይ በብዛት ያለው ሁሉም በእኩል ላይጠቀም ይችላል። ነገር ግን ብዙ ይጠቀማል። ጥቂቱ እንዳልኩሽ የስራ ማሸጋሸግ ችግር ሊፈጥር ይችላል። በአዲሱ የምርትና የንግድ ልውውጥ ተጠቃሚ ዶክተር ዳንኤል ተፈራ እንደሚሉት የኢንዱስትሪ አገሮች ብቻ አይደሉም። ድሮ አንድ መኪና ወይም አንድ እቃ በአንድ ሀገር ውስጥ ብቻ ነበር የሚሰራው። ከአስራ ዘጠኝ መቶ ሰማንያ አምስት ዓመተ ምህረት ጀምሮ የገበያ መቀራረቦች ጠንክረው ነው የሚታዩት። ይሄ ግሎባላይዜሽን የሚባለው ምንድን ነው የሆነው? አንድ መኪና ይሄንን የፈጠረው ፎርድ ነው። ፎርድ ሞተር ካምፓኒ ድሮ መኪና ዲትሮይት የሚሰራው፣ ዛሬ መኪና የሚሰራው በተለያዩ ሀገሮች ውስጥ የመኪናው አካላት ይሰራሉ። ከዛ በኋላ በአንድ ወይም በሁለት ሀገር ሀገሮች ውስጥ ይገጣጠማሉ። ከዛ በኋላ ለመላው ዓለም ይሸጣሉ። ስለዚህ የድሮ ቢሆን የዚህ የስራ ዕድል የሚገኘው በለጸጉ ሀገሮች ብቻ ነው ተብሎ ነበር የሚነገረው ዛሬ ወሰን ዘለል ኩባንያዎች ማልቲናሽናል ኮርፖሬሽንስ የሚባሉት በተለያዩ ሀገሮች ነው የሚያሰሩት። ሄደው ቻይና ውስጥ ያሰራሉ። አሁን ለምሳሌ ቻይና የተሰራ ይባላል፣ ልክ አይደለም። ቻይና ውስጥ ያሰሩታል ወይም ቻይና ውስጥ ያገጣጥሙታል። ህንድ ውስጥ ያሰሩታል ወይም ህንድ ውስጥ ያገጣጥማሉ። በተለያዩ ሀገሮች ከኮሪያ ያመጣሉ። ካሁን አሁን ለምሳሌ እኔና አንቺ የምንነጋግርበት በእኔ በኩል ያለው የተንቀሳቃሽ ስልክ ሞባይል ፎን ነው፣ አፕል ነው ቴክኖሎጂው የአፕል ቴክኖሎጂ ነው። ግን ስልሳ በመቶ ስራው የሚሰራው የተቀሩ ሀገር ውስጥ ነው። ስለዚህ ስራ ይነጥቃል የበለጸጉ ሀገሮችን ነው የሚለው እኮ ቀረ። አዲስ ቴክኖሎጂ ነው አሁን ያለው ግሎባላይዜሽን። ይሄ ወሰንዘለል ስርአት ነው። ኮርፖሬሽንስ እየሄዱ የዋጋ ዝቅተኛን ቦታ እየፈለጉ በዛ ቦታ ነው የሚያሰሩት። እርግጥ ነው አሁን ሊጠቀሙ እንዲያውም የሚችሉት ማን ናቸው ብትይ የሰው ጉልበት የሰለጠነ የሰው ጉልበት ዝቅ ባለ ዋጋ የሚያስገኙ ሀገሮች ቻይና ለዚህ ነው የምትበለጽገው፣ ህንድ ለዚህ ነው የምትበለጽገው፣ ብራዚል ለዚህ ነው የምትበለጽገው። ስለዚህ ተጎዱ የሚባሉ ሀገሮች እዚህ ላይ ያልተሳተፉት የሰለጠነ የሰው ሀይል የሌላቸው ሀገሮች ናቸው እንጂ የሰለጠነ ሀይል ያለው አሜሪካ ብቻ አይደለም አሁን በተለያዩ አገሮች ውስጥ አለ እና እነዚህ ወሰን ዘለል ኩባንያዎች ያልኩሽ መላው ዓለምን ነው የሚዳስሱት። ይህንን ፍለጋ ስለዚህ እድል ያከፋፍላሉ ማለት ነው። በፋብሪካ ምርቶች ላይ በዓለም አቀፍ ደረጃ የሚደረገው የንግድ ልውውጥ ላይ ከደሞዝ አከፋፈል በስተቀር በአሜሪካና በአውሮፓ የሰራተኛ ጉልበት ውድ ነው። በአፍሪካ አከፋፈሉ በጥቂት ዶላሮች የሚቆጠር ነው። ሁለቱም ወገኖች የኢንዱስትሪ ሀገሮችና ታዳጊ ሀገሮች የሚደጋገፉ የሚረዳዱ ናቸው። ግን የአበባ ተክልና የእርሻ መሬትን በተመለከተ የውጭ ሀብታም ቱጃሮች መሬትን በርካሽ ዋጋ ለብዙ ዓመታት መከራየት ለሰብአዊ መብት መከበር በአፍሪካና በደቡብ አሜሪካ የሚሟገቱ ድርጅቶች እዚህ እንደሚሉት እሱን ለመረዳት ለነሱ አስቸጋሪ ነው። ሰው እየተራበ እህልና የአበባ ምርቶች ወደ ውጭ መውጣት የለባቸውም እነዚህ ድርጅቶች ይላሉ። የውጭ ንግድና የአንድ ሀገር እድገት ብዙ የሚያነጋግር አርዕስት ነው። ይልማ ኃይለሚካኤል፣ ዶች ቨለ ራዲዮ ጣቢያ ከበርሊን ከተማ